ዜናዎቹን ከማሰማታችን በፊት ዋና ዋና ዜናዎችን እነሆ። ጠቅላይ ሚኒስትር አንቶኒ አልበኒዚ አውስትራሊያ በታይዋን ላይ ያላት አቋም የማይናወጥ ነው አሉ። የእስራኤል ወታደራዊ ኃይል በጋዛ ውሃ ማከፋፈያ ያደረገውና ሕይወትን ያጠፋው ጥቃት ስህተት መሆኑን አመነ። ሲነር ዊምበልደንን በማሸነፍ የመጀመሪያው ጣሊያናዊ ቴኒስ ተጫዋች ሆነ። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማር ተጸጋው ነኝ። የቀድሞ ከፍተኛ ወታደራዊ መሪ የአውስትራሊያ መንግስት ቻይና በታይዋን ላይ ያላትን አቋም በግልጽ ማሳወቅ ይኖርባታል ሲሉ ተናገሩ። የአሜሪካ መንግስት አውስትራሊያና ጃፓን ምን አይነት ሚናን መጫወት አለባቸው በሚለው ዙሪያ ላይም ግፊት እያደረገ ይገኛል። በጡረታ የተገለሉት ሜጀር ጀነራል ማይክል ስሚዝ ኢንዲፔንደንስ ፒስ ፉል አውስትራሊያን ኔትወርክ በኦንላይን ባዘጋጀው ውይይት ላይ እንደተናገሩት የአውስትራሊያ መንግስት ቻይና በታይዋን ላይ በምታደርገው ጦርነት ድጋፋችንን አንሰጥም ለማለት ቆራጥነት ሊኖረው ይገባል ብለዋል። ጠቅላይ ሚኒስትር አንቶኒ አልበኒዚ በበኩላቸው የአውስትራሊያ መንግስት በዚህ ዙሪያ የማይናወጥ አቋም አለው ብለዋል። Capability and as well investing in our relationships is about advancing uh, peace and security in our region. Uh, that's our objective. ለረጅም ጊዜም አልተለወጠም። የዓለም አቀፍ ግንኙነትን በተመለከተ አስፈላጊውን ነገር የተረጋገጠ መሰረታችንንም ያልሳትን ሆነን ወደፊት መቀጠል ይኖርብናል። አውስትራሊያ ሰላምና ጸጥታን በቀጠናው ትሻለች። ያለው ሁኔታ እንዳለ እንዲቀጥል እንሻለን። ዛሬ ያለው የአውስትራሊያ አቋም ይህ ነው። ባለፈው ሳምንት የነበረው የአውስትራሊያ አቋም ያ ነበረ። የሁለትዮሽ ስምምነትንም በመደገፍ ለረጅም ጊዜ ቆይተናል ብለዋል። ቻይና ታይዋንን በዲሞክራሲያዊ መንገድ እየመራች እንደሆነም ትናገራለች። ምንም አይነት የኃይል እርምጃም አልወሰድኩም ብላለች። የታይዋን ፕሬዚዳንት ላይ ቺንግ የቻይናን የሉዓላዊነት ጥያቄ ውድቅ በማድረግ ይህ መወሰን ያለበት በታይዋን ሕዝብ ብቻ ነው ሲሉ ተናግረዋል። የእስራኤል ወታደራዊ ኃይል ኢላማውን የሳተ ሚሳኤል በጋዛ ሰርጥ የውሃ ማከፋፈያ ማዕከል ማረፉን አመነ። መግለጫውም አያይዞ ኢላማው የወታደራዊ ኃይልን ለመምታት የነበረ ሲሆን በተፈጠረው ስህተት የታለመለትን ስፍራ ትቶ ማረፉንም ገልጿል። የአካባቢው አመራሮችም እንደገለጹት ቢያንስ ስምንት ፍልስጤማውያን አብዛኞቹ ህጻናት ተገድለዋል፣ ከአስር በላይ የሚሆኑትም ቆስለዋል። አህመድ አቡ ሰያፍ በአልአዋድ ሆስፒታል የድንገተኛ ጊዜ ሐኪም የሆኑት ሲናገሩ ከጠዋቱ ዘጠኝ ሰዓት ላይ ከውሃ ማከፋፈያው ስፍራ በርካታ ህሙማን እንደሚመጡ ጥቆማ ተሰጠን። ከቆሰሉት አብዛኛዎቹ ህጻናትና ሴቶች ናቸው። አስራ ሰባት ህሙማን ያከምን ሲሆን ሰባቱም ህጻናት ናቸው ቸው ህመምተኞቹ የተለያየ አይነት ጉዳቶች የደረሰባቸው ሲሆን ስብራት፣ ቁስለት የደረሰባቸውን አክመናል ሲሉ ተናግረዋል። የ26 ዓመቷ ጀርመናዊቷ ተጓዥ ካሮሊና ዊልጋ በደቡብ አውስትራሊያ ለ11 ቀናት ከጠፋች በኋላ መገኘቷን በሆስፒታልም እያገገመች እንደሆነ ተገለጸ። ተጓዣ በአነስተኛ ምግብና ውሃ እጅግ ቀዝቃዛ በሆነ የአየር ንብረት ውስጥም ቆይታለች። ፖሊስ የሚስተር ዊልጋ የተጣለን መኪና ከተፈጥሮ ጥብቅ ስፍራ 36 ኪሎ ሜትር የቤክን ከተማ ሰሜን ጫፍ ካገኘ በኋላ ፍለጋውን በስፋት በማጠናከር ተጓዧን ለማግኘት ችሏል። ፕሪምየር ሎጀር ኩክ እንዳሉት ወጣቷ ተጓዥ በከባድ ጭንቀት ውስጥ የቆየች ሲሆን በአሁን ሰዓትም በፊዮና ስቴንሌ ሆስፒታል በጥሩ ሁኔታ እያገገመች ትገኛለች ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሳለፍነው የእረፍት ቀናት በአውሮፓውያን ህብረትና ሜክሲኮ ላይ የሰላሳ በመቶ ታሪፍ ከኦገስት አንድ ጀምሮ እንደሚጣል አስታወቁ። የሜክሲኮ የውጭ ጉዳይ ሚኒስትርና የኢኮኖሚ ሚኒስትሩ እንዳሉት የአሜሪካ አካሄድ ፍትሐዊ ያልሆነና ሜክሲኮም የራሷን ጥቅም ለማስከበር እንደምትቆም አስታውቀዋል። የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን የአውሮፓ ኮሚሽን የራሱን ጥቅም ማስጠበቅ አለበት ሲሉም ጥሪ አቅርበዋል። የጀርመኑ ቻንስለር ፍሬድሪክ ምርስ በበኩላቸው ወደ አንድ ውሳኔ ላይ ለመድረስ ከሌሎች መሪዎች ጋር እየተወያዩ መሆናቸውንም አስታውቀዋል። ላ ስ ይህንም በተመለከተ ባሳለፍነው የረፍት ጊዜ ከማክሮን ከኡርስላን ቫንዶር እንዲሁም የአሜሪካው ፕሬዝደንት ጋር ተወያይተናል። ይህንን ጊዜ አሁን መጠቀም አለብን። እስከ ኦገስት አንድ ድረስ የሁለት ሳምንት ጊዜያቶች አሉን። ይህንንም ለመጠቀም ሙሉ ለሙሉ ቁርጠኛ ነኝ ሲሉ ተናግረዋል። የፌዴራል ፍርድ ቤት የአየር ንብረት ለውጥን በተመለከተ በቶረስ ስትሬት አይላንደር አረጋውያን የቀረበውን ስጋት በተመለከተ ውሳኔ ሊያሳልፍ እንደሆነም እየተጠበቀ ነው። አንክል ፖል እና አንክል ፓቢ ፓቢ በ አየር ንብረት ለውጥ ሳቢያ ተጨማሪ ጉዳት በማህበረሰባቸው ላይ እንዳይደርስ የኮመንዌልስ እርምጃ እንዲወስድም ጠይቀዋል። መኖሪያቸውም በዘንዴትስከር ቶረስ ስትሬት መሽመጥ ከፓፑዋ ኒው ጊኒ 10 ኪሎ ሜትር ባነሰ ርቀት ላይ የሚገኝ ሲሆን በዚህ የሚታየው የአየር ንብረት ለውጥ እነሱንም ሊያጠቃ እንደሚችል ስጋታቸውን አሳይተዋል። ደሴታቸውን፣ ባህላቸውንና የአኗኗር ዘይቤያቸውንም ሊያጡ እንደማይፈልጉም ፍርሃታቸውን ገልጸዋል። ያን ኒክ ሲነር ዊምበልደንን በማሸነፍ የመጀመሪያው ጣሊያናዊ የቴኒስ ተጫዋች ሆነ። ሲነር የሁለት ጊዜ ሻምፒዮን የሆነውን ካርሎስ አልካሬዝን አራት ስድስት ስድስት አራት ስድስት አራት ስድስት አራት በሆነ ውጤት በማሸነፍ ነው ለዋንጫው የበቃው። ከጨዋታውም በኋላ ሲነር ይህ ለእኔ በጣም ትልቅ ነገር ነው ሲል ተናግረዋል ወጣት ልጅ በነበርኩበት ጊዜ እዚህ ቦታ ላይ እሆናለሁ ብዬ አስቤ አላውቅም ነበረ። የህልሞች ሁሉ ህልም ነበረ። አሁን ህልሜን እየኖርኩ ነው። በመጨረሻም የምናገረው በጣም አስደናቂ እንደሆነ ነው። ለዚህ ልዩ ቀን የመጣችሁ በሙሉ በጣም አመሰግናለሁ ብሏል። ወደ ውጭ ምንዛሪ ዜናችን ስናልፍ አንድ የአውስትራሊያ ዶላር 90 ነጥብ 30 የኢትዮጵያ ብር፣ አንድ የአሜሪካ ዶላር 137 የኢትዮጵያ ብር፣ እንዲሁም አንድ ዩሮ 160 ነጥብ 62 የኢትዮጵያ ብር ተመንዝረዋል። እንዲሁም የአየር ትንበያ ዜናችን ስንመለከት በዛሬው ዕለት ፐርዝ ዝናብ ቀለል ሊል ይችላል፣ 17 ዲግሪ ሴንቲግሬድ፣ አደላይድ ዝናባማ 14፣ ሜልበርን ዝናብ ሊጥል ይችላል፣ 13 ዲግሪ ሴንቲግሬድ፣ ሆባርት ዝናባማ 9 ዲግሪ ሴንቲግሬድ፣ ካምራ በከፊል ደመናማ አስራ አንድ ወሎንጉክ ፀሐያማ 17፣ ሲድኒ በአብዛኛው ፀሐያማ 18 ዲግሪ ሴንቲግሬድ፣ ኒውካስል ፀሐያማ 20፣ ብሪዝበን ፀሐያማ 20 ዲግሪ ሴንቲግሬድ፣ ኬንስ በከፊል ደመናማ 27 ዲግሪ ሴንቲግሬድ ዳርቡን ፀሐያማ 32፣ እንዲሁም በመዲናችን አዲስ አበባ በዛሬው ዕለት ከፍተኛው 19፣ ዝቅተኛው 12 ዲግሪ ሴንቲግሬድ ይጠበቃል። የቀኑ ዜና በዚሁ አበቃ።